በኢትዮጵያ የሃይማኖት አባቶች ዛሬ ጸረ ኮቪድ-19 ክትባት ወስደዋል። ህብረተሰቡ የመከተብ እድል ሲያገኝ ክትባቱን መውሰድ እንደሚገባው ያሳሰቡት የሃይማኖት አባቶቹ ህዝቡ ራሱን ከኮሮና ቫይረስ እንዲከላከልም ጥሪ አቅርበዋል። ጸሐይ ዳምጠው ተጨማሪውን ታስደምጠናለች። ህዝቡ የኮቪድ-19 ክትባትን ያለምንም ፍርሃት መውሰድ አለበት ስሉ ነው የኢትዮጵያ የሃይማኖት መሪዎች ጥሪ ያቀረቡት። በዛሬው እለት የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ተቀዳሚ ሙፍቲ ሀጂ እድሪስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ፓትሪያርክ ጽህፈት ቤት ኃላፊና የውጭ ጉዳይ መምሪያ እንዲሁም የድረዳዋና ጅቡቲ ሀገረ ስብከት ጳጳስ አቡነ አረጋይ የኢትዮጵያ ካቶሊክ ህብረት ፕሬዝዳንት ካርዲናል ብርሃነ ኢየሱስ ሱራፌል እና ሌሎችም የኮቪድ-19 ክትባትን ወስዷል። የሃይማኖት አባቶቹ ክትባቱን ተከትበው ለህብረተሰቡም መልእክት አስተላልፏል። ከኦርቶዶክስ ተዋሕዶ ቤተ ክርስቲያን አቡነ አረጋዊ፣ ህዝቡ የመከተብ እድሉን ካገኘ ያለምንም መንገራገር መከተብ አለበት፣ በቤተ ክርስቲያንም መከተብ አይከለከልም ሲሉ ተናግረዋል። ክትባት ማለት ደግሞ ከወረርሽኝ ለመከላከል ሰውነትም የመከላከል አቅሙን እንዲያጎለብት የሚሰጥ መከላከያ ስለሆነ ሁሉም ሰው ይህን ጥሩ አጋጣሚ ተጠቅሞ መከተብ እንዳለበት ለማሳሰብ ነው። የማይጎዳ መሆኑንም በአርያነት ይኸው በመከተብ ያሳየነው ጎጂ ያለ መሆኑን አስፈላጊ መሆኑንም ለማሳየት ነው። በሃይማኖት ተቋማትን እንዲሁም በተላላቅ አባቶች አማካኝነት ከወረርሽኝ ራስን ለመከላከል በጥንታዊ የባህል መድኃኒት አዘገጃጀት አማካኝነት ሲጠቀሙበት እንደነበረ ሁላችንም እናውቃለን። ዛሬ ደግሞ በሳይንሳዊ መንገድ ለሁሉ ተደራሽ በሆነ መንገድ ተዘጋጅቶ ቀርቧልና ሳንጠራጠር ይህን ክትባት ብንከተብ ምናልባት ትውልዱንም መታደግም ይሆናል፣ ታላላቅ ሰዎችንም እንዳናጣ ጥሩ ምክንያት ይሆናል። አቡነ አረጋይ አክለውም ክትባቱ ለሁሉም በአንድ አይዳረስምና ሕዝቡ ራሱን ከቫይረሱ መከላከል ላይ መዘናጋት የለበትም፣ ስሉ በአጽንኦት አሳስበዋል። ሙያዊ ምክሮችንም በተግባር ማዋል ብልህነት ነው፣ ማስተዋልም ነው። ከሕገ እግዚአብሔር ጋር የሚቃረን ነገር የለም። የኢትዮጵያ ካቶሊክ ህብረት ፕሬዝዳንት ብርሃን ኢየሱስ ሱራፌል በበኩላቸው ሌሎች አቅመ ደካማዎች እና ለቫይረሱ የተጋለጡ ዜጎችም ይህንን እድል ሊያገኙ ይገባል ብለዋል። ኢትዮጵያ ካቶሊካዊት ቤተክርስቲያን ጠቅላይ ጽህፈት ቤት የኮቪድ-19 ክትባት አሁን ስወስድ ተመልክታችኋል። እሱም እንግዲህ በእግዚአብሔር ቸርነት ኮቪድ በአለማችን ከተከሰተ ከአንድ አመት በኋላ ብዙ ምርምር ከተደረገ በኋላ በመላው ዓለም ክትባቱ ስለተገኘ እኛ ደስ ብሎናል። ይህም ክትባት በሀገራችንም ደርሶ በጤና ጥበቃ ሚኒስቴር በኩል ለህዝባችን እንዲዳረስ ሲደረግ ደስ ይለናልና እና በእውቀት ላይ የተመሰረተ በጥበብ ላይ የተመሰረተ ስለሆነ ቤተ ክርስቲያናችን ይህንን ክትባት ትቀበለዋለች። እኔ ዛሬ ዝተከትብ ያለው እግዚአብሔር ይመስገን። ጤና ጥበቃ ሚኒስቴርንም እና ባለሙያቶችን ሁሉ አመሰግናለሁ። ግን በእኛም ህብረተሰብ ውስጥ በዝቅተኛ ሁኔታ የሚኖሩ ወገኖቻችን በተለይ አረጋውያን፣ አቅመ ደካሞች በየቤታቸው ሆነው በአልጋ ቁራኛ ሆነው ያሉ ወገኖቻችን አሉ እነሱም ጋር ይሄ ክትባት ሲደርስ ነው ይህኔ መከተብ ደስ የሚለኝና ለእግዚአብሔር መውረቱ ምስጋና የምናቀርበው። የእስልምና ጉዳዮች ጠቅላይ ምክር ቤት ፕሬዚዳንት ሀጂ ሙፍቲ እድሪስ ህዝቡ ከቫይረሱ ራሱን እየተከላከለ ክትባቱንም መከተብ አለበት ሲሉ ጥሪ አቅርበዋል። ህዝቡ በአጠቃላይ ይህን ክትባት ሁሉም እንግዲህ እንደ ድርሻው እንዲወስድ አደራ፣ እንዲጠነቀቅ አደራ እንላለን። አፋቸውንም አፍንጫቸውንም በመሸፈን እንዲበራቱ፣ በመራራቅ ባለመዘያየር እንዲጠነቀቁ እናስፈልግ አደራ እንላለን። በኢትዮጵያ ጤና ሚኒስቴር የእናቶችና ህጻናት ጤና እንዲሁም የስነ ምግብ ዳይሬክተር ዶክተር መሰረት ዘላለም የሃይማኖት አባቶች የኮቪድ-19 ክትባት መውሰዳቸው ለየእምነቱ ተከታዮች አራይ ይሆናል ብለዋል። ዶክተር መሰረት አክለው በኮቪድ-19 የሚያዙና ወደ ጽኑ ህሙማን ክፍል የሚገቡ ሰዎች ቁጥር ከቀን ወደ ቀን እየጨመረ በመምጣቱ ህብረተሰቡ ተገቢውን ጥንቃቄ ሊያደርግ እንደሚገባም ጥሪ አቅርበዋል። የሃይማኖት አባቶቹ የቫይረሱ ስርጭት ከወትሮ በእጥፍ እየጨመረ ነው ሲሉ ከገለጹ በኋላ ህዝቡ ራሱን ከወረርሽኙ እንዲጠብቅ ደጋግመው አሳስበዋል። ለአሜሪካ ድምጽ ጸሐይ ዳምጦ ከአዲስ አበባ